እግዚአብሔር አምላካችን እናመሰግናለን። አብረን እንጸልይ። ከዘላለም እስከ ዘላለም የከበርክ አምላካችን መጠጊያችን፣ ሕይወታችንና ሰላማችን የሆንከው እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ዘላለማዊና ታላቅ ቸርነት በኩል በታላቁ ዙፋን ፊት እንድንቀርብ ታላቁን አምላክ አንተ እንድናመልክ ይህንን ጊዜ ስለሰጠህን በጌታችን በኢየሱስ ክርስቶስ ስም እናመሰግንሃለን። ቸርነትህ ምረትህ ለእያንዳንዳችን ስለበዛ ክብር ሁሉ ላንተ ይሁን። እግዚአብሔር አምላካችን አሁንም ኃጢአታችንን በደላችንን ስለ ጌታችን ስለ ኢየሱስ ክርስቶስ ይቅር ብለህ በመካከላችን በጌታ በመንፈስ ቅዱስ ኃይል አማካኝነት እንድትመላለስ እያንዳንዳችንን እንድትባርከን ይሄን ጊዜ በጌታ በኢየሱስ ስም ላንተ አሳልፈን እንሰጥሃለን። ና ጌታ ሆይ፣ በጌታ በመንፈስ ቅዱስ ኃይል ይህን ፕሮግራም ባርከው። አቤቱ ሊመጡ ያሉ እግሮችን አፍጥን። በነገር ሁሉ ከፍ ከፍ በል። አምልኳችንን ስለ ስምህ ተቀበል። በዚህም እያንዳንዳችን ደስ እንዲለን የደስታን መንፈስ አፍስስልን። በዚህ ሁሉ ይህንን ሁሉ ስለ ጌታ ስለ ኢየሱስ ክርስቶስ ስትል ስማን። አሜን። እግዚአብሔር አምላካችን የተመሰገነ ይሁን። የመጀመሪያው መዝሙራችን ቁጥር አንድ ነው። አመልካለሁ ይህንን ታላቅ ጌታ፣ ቁጥር አንድ አመልካለሁ ይህንን ታላቅ ጌታ፣ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን ተመልካለሁ የማዕዘን ራስን የእውቀት ራስ የጥበብ ጌታ ምንም ቢፈተን የማይረታ በሰው አይምሮ አይገመትም ወርዱም ስፋቱም አይዘለቅም አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማይዘን ራስን ፍቅሩና አይቼ ላመልከው ቃል ገብቻለሁ። በመከራዬ እርሱ የገባ ይጋፈጠዋል እንዳልረታ አመልካለሁ። ይህንን ታላቅ ጌታ አመልካለሁ። ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ። የማዘን ራስን ጥፋቴን ሁሉ በፍቅር እያየ ይቅር ይለኛል ልጄ እያለ ከሁሉ በፊት ፍቅሩ ሰብሮኛል በመስቀሉ ላይ ነፍሱን ሰጥቶኛል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ ግንበኞች የናቁትን አመልካለሁ የማይዘን ራስን ከእርሱ ሌላ ወዳጅ የለኝም፣ እንደርሱም ይሆን ከቶ አላገኝም። የውስ ችግሬን ሳልነግረው ያውቃል፣ ለኔ ሲከብደኝ ይሸከመዋል። አመልካለሁ ይህንን ታላቅ ጌታ አመልካለሁ ለማንም የማይረታ አመልካለሁ። ግንበኞች የናቁትን አመልካለሁ። የማይዘን ራስ እግዚአብሔር መስገን በጣም ጥሩ ነው። የዘመር ነው። የመጀመሪያው የመጽሐፍ ቅዱስ ንባባችን መዝሙር 33 ነው። የምናነባው መዝሙር ቁጥር 33 እንደዚህ ይላል፣ እናንተ ጻድቃን ሆይ በእግዚአብሔር ደስ ይበላችሁ፣ ምስጋና ለቅኖች ይገባልና። እግዚአብሔርን በበገና መስግኑት፣ በመሰንቆ አስር አውታር ባለው መሳሪያ ለሱ ዘምሩ። ለእሱም አዲስ መዝሙርን ዘምሩለት፣ ከፍ ባለ ድምፅም መልካምን ዜማ አዚሙ። የእግዚአብሔር ቃል ትክክል ነውና ስራዎቹም በእውነት ናቸው። ስራዎቹም ሁሉ በእውነት ናቸው። እሱ ጽድቅንና ፍርድን ይወዳል። ምድር በእግዚአብሔር ምሕረት ተሞልታለች። ሰማያት በእግዚአብሔር ቃል ተፈጠሩ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። የባህርን ውሆች እንደ ቀላል እንደ ቁልል ይሰበስባቸዋል፣ ጥልቁንም በመጋዘኑ ውስጥ ያስቀምጣል። ምድርም ሁሉ እግዚአብሔርን ትፍራው፣ በምድርም የሚኖር ሁሉ እሱን በማድነቅ ይቁሙ። እሱ ተናግሯልና ተደርጎም ነበር። እሱ አዘዘ፣ ያዘዘውም ጸንቶ ቆመ። እግዚአብሔር የአሕዛብን ምክር ወደ ከንቱነት ያመጣል፣ የህዝብንም እቅድ ያጨናግፋል። የእግዚአብሔር ምክር ለዘላለም የልቡም ሀሳቦች ለትውልዶች ሁሉ ይጸናል። አምላኩ እግዚአብሔር የሆነ ህዝብ ለራሱ ርስትነት የመረጠው ህዝብ እየተባረከ ነው። እግዚአብሔር ከሰማይ ተመለከተ፣ የሰዎችንም ልጆች ሁሉ አየ። ከመኖሪያው ስፍራ የምድር ነዋሪዎች ሁሉ ተመለከተ። እሱ ልባቸውን አንድ አድርጎ ሰርቷል። ስራቸውንም ሁሉ ያስተውላል። በሰራዊቱ ብዛት የዳነ ንጉሥ የለም። ኃይለኛውም ሰው በብዙ ብርታት አያመልጥም። ፈረስ ለጥበቃ ከንቱ ነገር ነው፣ እሱም በብርታቱ ማንንም አያድንም። እነሆ የእግዚአብሔር ዓይኖች እሱን በሚፈሩት ላይ፣ ምሕረቱን ተስፋ በሚያደርጉት ላይ ናቸው። ነፍሳቸውን ከሞት ለማትረፍ፣ በረሃብ ዘመን በሕይወት ለመጠበቅ ነው። ነፍሳችን እግዚአብሔርን ትጠብቃለች። እሱ ረዳታችንና ጋሻችን ነው። ልባችን በእሱ ይደሰታል፣ ምክንያቱም በቅዱስ ስሙ ተማምነናል። አቤቱ እግዚአብሔር ሆይ በአንተ ላይ እንደ መተማመናችን ምህረትህ በእኛ ላይ ይሁን ይላል። ይሄ ያነበብኩላችሁ የአምላካችን የእግዚአብሔር ቅዱስ ቃል ነው። አንድ ሁለት ጥቅሶችን እንደገና አላስታውሳችሁ። ቁጥር 12ን ብትመለከቱ መዝሙር 33 አምላኩ እግዚአብሔር የሆነ ህዝብ ለራሱ ርስትነት የመረጠው ህዝብ የተባረከ ነው ብሎ በእግዚአብሔር ያመነ ሕዝብ እንዴት አይነት ብሩክ እንደሆነ ይናገራል። ቁጥር 18 ደግሞ እነሆ የእግዚአብሔር አይኖች እሱም በሚፈሩት ላይ ምህረቱን ተስፋ በሚያደርጉት ላይ ናቸው ብሎ ይናገርና ውጤቱ ይሄ እንዲህ ከሆነ እኛ የምናደርገው ነገር ምንድን ነው? ቁጥር 20 ነፍሳችን እግዚአብሔርን ትጠብቃለች እሱ ረዳታችንና ጋሻችን ነው ብሎ ቁጥር 21 ልባችን በሱ ደስ ይደሰታል ምክንያቱም በቅዱስ ስሙ ተማምነናል ብሎ ይናገራል። በጣም የሚገርም መዝሙር ነው። ሁሌም ልናስታውሰው ይገባል። እግዚአብሔርን ስለዚህ መዝሙር እናመሰግናለን። አሁን ሁለተኛው መዝሙራችን ቁጥር ሶስት ነው። ህዝቦች ሆይ ደስ ይበላችሁ። ነምበር ስሪ ህዝቦች ሆይ ህዝቦች ሆይ ደስ ይበላችሁ፣ አምላክን አመስግኑ። በኪዳኑ የቆማችሁ በአንድነት ቅረቡ፣ ቅረቡ በእልልታ ዘምሩ ለቸር ጌታ፣ ቅረቡ በእልልታ ዘምሩ ለቸር ጌታ ዘምሩለት፣ በደጆቹ አምልኩት፣ በመቅደሱ ካገር ሁሉ ተከማቹ፣ ቸሩን ጌታ ወድሱ። ሩሩ ሆኖ ይጸናል፣ ሁልጊዜም ይምራናል። ሩሩ ሆኖ ይጸናል ሁል ጊዜም ይመራናል። እርሱ ነው የፈጠረን መድንን የላከልን፣ ከዘላለም ፍርድ አዳነን፣ ጽድቅን ያጎናጸፈን። ለሰማያዊው ደስታ ሆኖልናል አለኝታ። ለሰማያዊው ደስታ ሆኖልናል አለኝታ። የሁለተኛው ንባባችንና ወደ መልእክቱ የሚወስድን የዮሐንስ ወንጌል ምዕራፍ 14 ከቁጥር 1 እስከ ሰባት ነው። እዚህ ስላይዱም ላይ ይታያል። አነብላችኋለሁ። ልባችሁ አይታወክ። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያዎች አሉ። እንደዚህ ባይሆን ኖሮ ለእናንተ ስፍራ ለማዘጋጀት እሄዳለሁ፣ ባልኳችሁ ነበር። እኔ ብሄድና ለእናንተም ስፍራን ባዘጋጅላችሁ፣ እንደገና እመጣለሁ፣ ወደ ራሴም እወስዳችኋለሁ። እኔ ባለሁበት እናንተ ደግሞ በዚያ ትሆናላችሁ። ወዴትም እንደምሄድ እናንተ ታውቃላችሁ መንገዱንም ታውቃላችሁ። ቁጥር አምስት ቶማስ ለእሱ ቶማስ ለእሱ ጌታ ሆይ ወዴት እንደምትሄድ አናውቅም፣ እኛስ መንገዱን እንዴት እናውቃለን? አለው። ኢየሱስም ለእሱ እኔ መንገዱ፣ እውነቱ፣ ሕይወቱም ነኝ። በእኔ በቀር ማንም ወደ አባ አይመጣም አለው። እኔን አውቃችሁኝ ቢሆን ኖሮ አባቴንም ደግሞ ባወቃችሁት ነበር። ከዚህም በኋላ እሱን ታውቁታላችሁ አይታችሁታልም ብሎ ጌታችን ኢየሱስ ክርስቶስ ተናገረ። ያነበብኩላችሁ አሁንም የጌታችን የኢየሱስ ክርስቶስ ቃል ነው በዮሐንስ ወንጌል ምዕራፍ 14 ላይ። እንደምታውቁት እሁድ እሁድ ከሁለት ሰዓት ተኩል ጀምሮ እስከ ለአራት ሰዓት ሩብ ጉዳይ ከሰዓት በኋላ እንደዚህ አይነት የአማርኛ ፕሮግራም አለን። እግዚአብሔርን በመንፈስ እና በእውነት በፊቱ እናመልከዋለን። እግዚአብሔርም አምልኳችንን ሁልጊዜ ይቀበላል። እግዚአብሔርን ስለዚህ እናመሰግነዋለን። ያው ብዙ ሰዎች እዚህ ለመምጣት ተስፋ ገብተው ያልመጡትን እግዚአብሔር እንዲያመጣቸው መጸለያችንን መርሳት የለብንም። እግዚአብሔር ይመስገን። ደብረ ብርሃን ሁል ጊዜም የምናገረው ያለው የእግዚአብሔር አገልግሎት እንደቀጠለ ነው። ጥሩ ሰዎች እየመጡ ነው። ቤተ ክርስቲያን ውስጥ እኔና ዴቪድ ሄደን ቤተ ክርስቲያን ለመግዛት ያደረግነው ጥረት አሁንም እየቀጠለ ነው እና ቦታዎች እየታዩ ነው። ጥሩ ቦታ አግኝተን ቶሎ እንደምንገዛ ተስፋ እናደርጋለን። እዚህ 84ሺ ዶላር ቤተ ክርስቲያኗ አዘጋጅታለች። እንደገና ከነዲቦራ ካሉበት ቸርች ያለው ፓስተር በግሉ 10ሺ ዶላር ሊልክ ለቦታው ግዢ ቴክስት አድርጎ ቃል ገብቶልኛል እና ትናንትና ለዴቪድ ነግሬዋለሁ እንዴት እንደሚልክ በቸርች አካውንት ተስማምተናል። እነዚህ እነዚህ ነገሮች በጣም የሚያበረታቱና እግዚአብሔርን የምናመሰግንባቸው ናቸው። እግዚአብሔርን ስለዚህ ከፍ ከፍ እያደረግን ማመስገናችንን አንርሳ። አሁን በመስጠት የምናመልክበት ጊዜ ነው። ወንድማችን ዴቪድ ወደዚህ መጥቶ አብረን እንጸልያለን። እንጸልይ። ከዘላለም እስከ ዘላለም የከበርክ የተፈራህ የተመሰገንክ እውነተኛና ጻድቅ የሆንክ አምላካችን እግዚአብሔር በታላቁ ዙፋን ፊት ተሰብስበን ለአንተ የምናቀርበውን አምልኮ እየተቀበልክ በመካከላችን እየተመላለስክ ስለሆነ እናመሰግንሃለን። ጌታ መንፈስ ቅዱስ እዚህ ከፍ ከፍ ስለምትል በቃልህ አማካኝነት እኛን ስለምትባረክ እንደገና እናመሰግንሃለን። አቤቱ በዚህ ሰዓት እዚህ በመካከላችን አንተን ለማምለክ መገኘት ተገብቷቸው በተለያየ ምክንያት በዚህ ቦታ የሌሉትን በያሉበት እንድታስባቸው በቸርነትህ እንድትጎበኛቸውና እንድትባርካቸው አቤቱ እንማጸናሃለን። ደግሞ አሁን በመስጠት ስናመልክህ የምንሰጠውን የአምልኮ ጊዜ አንተ እንድትባርክ ሁላችንንም እንድትባርክ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሁሉ ክብር ላንተ ብቻ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን። ሶስተኛ መዝሙራችን ቁጥር 18 ነው። ነምበር ዋን ኤይት 18። ቁጥር 18 እግዚአብሔር ሆይ እንዴት ድንቅ ነህ። ምናልባት ናንሲ ትቸገር ይሆናል። ተነስተን እህቶች። እግዚአብሔር ሆይ እንዴት ድንቅ ነህ፣ ነፍሳችን ረካች በጎበኝትህ ጥያቄያችንም ተመለሰልን ስምህ ይባረክ ከፍ ይበልልን። ጠላት ጠፍሮ ፍጹም ተብትቦ እንዳና መልክህ ዙሪያው ተከቦ መሰንቋችንን ከሰቀልንበት ዛሬ አውርደን ንገሳልንበት። እግዚአብሔር ሆይ እንዴት ድንቅነህ ነፍሳችን ረካች በጉብኝትህ። ጥያቄያችንም ተመለሰልን፣ ስምህ ይባረክ ከፍ ይበልልን። እኛ ስቆዝመን አዝነን ነበረ ማየት ተስኖን ከሞት ባሻገር በትንሣኤው ኃይል ደስታን ሞልተህን በባዕድ ምዝር እንዘምራለን እግዚአብሔር ሆይ እንዴት ድንቅ ነህ ነፍሳችን ረካች በጉብኝትህ ጥያቄያችንም ተመለሰልን። ስምህ ይባረክ፣ ከፍ ይበልልን። ካቻምና አምና፣ ካምናም ዘንድሮ፣ ያንተ ቸርነት ስንቱ ተቆጥሮ ስንቱን ጨለማ አሸጋገርከን። ከምን ገምተው በላይ ሆንክልን። እግዚአብሔር ሆይ እንዴት ድንቅነህ ነፍሳችን ረካች በጉብኝትህ። ጥያቄያችንም ተመለሰልን ስምህ ይባረክ ከፍ ይበልልን። እግዚአብሔር አምላካችን የተመሰገነ ይሁን። በማስታወቂያ ጊዜ እዚህ አዲስ የመጣች እህት አለችን። ምህረት እንኳን ደህና መጣሽ። ያው ባለፈው ወር አካባቢ ታደሰ ከኢትዮጵያ መጥቶ እዚህ መካከላችን ያለው፣ ምህረት ደግሞ ባለፈው ሐሙስ ነው እዚህ አሜሪካ የመጣችው። እነዚህ ሁለቱም ዲቪ ደርሷቸው ነው የመጡት እና የምህረትን ወላጅ እናትና አባት ከመወለዷ በፊት አውቃቸዋለሁ እና እግዚአብሔር ይመስገን እዛ ዝዋይ ቤተክርስቲያን የኛ ቤተክርስቲያን እዛ አባል ነበሩ፣ አሁንም ናቸው እና ምህረትን አናግሯት፣ ሰላም በሏት፣ አላምዷት። ሁላችሁም እግዚአብሔር ቶሎ ያልምዳችሁ፣ እናንተን ሁለታችሁን። ጌታ ይመስገን። የዛሬው መልእክቴ እኛስ መንገዱን እንዴት እናውቃለን በሚል ርዕስ ላይ የተዘጋጀ የሐዋርያው ቶማስ ጥያቄ ነው። ጥያቄው ያለው ዮሐንስ ወንጌል ምዕራፍ 14 ቁጥር አምስት ላይ ነው። የሚገርም ጥያቄ ሆኖ አግኝቼዋለሁ። እና ይህንን ጥያቄ እና በዚህ ጥያቄ አካባቢ መልሶችን እንመለከታለን። አንዳንድ እውነቶች እዚህ ክፍል የተገለጡትን እና ቁጥር አምስት ቶማስም ለሱ ጌታ ሆይ ወዴት እንደምትሄድ አናውቅም፣ አንተን ብሎ ነው ጌታ ኢየሱስን የሚናገረው እኛስ፣ መንገዱን እንዴት እናውቃለን የሚል ጥያቄ ነው። ይህንን መልእክት በማስብበት ጊዜ አንዳንድ ሰዎች እንደ መግቢያ በዓለም ያኔም፣ በሐዋርያቱ ዘመን ጥያቄዎች በህይወታቸው እንዳለባቸው እንደሚኖርባቸው፣ እኛም እንደሚኖርብን በማሰብ ነው። ብዙ ጊዜ ህይወትን ስናስብ አንዳንድ ጥያቄዎች ወደ አይምሯችን ይመጣሉ። አንዳንድ ጊዜ የራሱ ደህንነትን በተመለከተ የደህንነት እርግጠኝነት ማጣት እርግጥ ድኛለሁ አልዳንኩም የሚል ጥያቄ በሰዎች ውስጥ ሲመላለስ ይታወቃል። ከጥንት ጀምሮ እርግጠኝነት ማጣት የተለያዩ የአይምሮ ግራ መጋባቶች ሊያጋጥሙንና እንደዚያ አይነት ሁኔታ ውስጥ ልንጋፈጥ እንችላለን። አንዳንድ ጊዜ ተቃውሞ፣ ጥርጥር በአእምሯችን በውጭም ሊያጋጥመን ይችላል። ጌታ ኢየሱስ እዚህ እንዳልኩት በምድር በነበረበት ጊዜ ከእሱ ጋር የነበሩት ደቀ መዛሙርቱም እንዲህ አይነት ጥያቄ ያጋጥሟቸው ነበር እና በተለይ እዚህ ጋር አሁን እኔ የማካፍላችሁ ክፍል ያለበት ጋር ዮሐንስ ወንጌል ምዕራፍ 12 ጀምሮ ዮሐንስ ወንጌል ምዕራፍ 11 ጌታ ኢየሱስ አላዛርን ከሞት ያነሳበት ታሪክ ነው ያለው ከዛ ምዕራፍ 12 ጀምሮ 13፣ 14፣ 15፣ 16፣ 17 ድረስ ያለው የመጨረሻው የጌታ ኢየሱስ ክርስቶስ የህይወት የምድር ህይወት ታሪክ ነው። በጣም በጣም ጥብብ ባለ ጊዜ የተነገሩና የተደረጉ ክስተቶች ናቸው እና በዛን ጊዜ ደቀ መዛሙርቱ ብዙ ጥያቄዎች ወደ አይምሯቸው ይመጣል። እሱ ራሱ ይነግራቸዋል። እኔ እኔ ሄዳለሁ እኔ ወደሚሄድበት ቦታ እናንተ ልትመጡ አትችሉ የሚል ጥያቄ የሚል ነገር እንደ ቻሌንጅ ይናገራቸው ነበር። እና ደግሞ አንዳንድ ጊዜ የሰው ልጅ በአለቆች እና በመሪዎች በካህናት በካህናት አለቆች ይያዛል ለሞት አልፎ ይሰጣል እያለም ደግሞ ይናገራቸው ነበር። እነዚህ ነገሮች በጣም ብዙ ጥያቄዎችን ወደ ደቀ መዛሙርቱ ያመጡ ነበር። እና ከነዚህ ጥያቄዎች አንዱ እዚህ ምዕራፍ 14 ላይ ጌታ ኢየሱስ ጥያቄዎቹ እየተደረደሩ ልባቸው እየተጨነቀ እየፈራ ባለበት ጊዜ ነው 14 ምዕራፍ 14 ላይ መጥቶ ልባችሁ አይታወክ፣ በእግዚአብሔር እመኑ በእኔም ደግሞ እመኑ ብሎ በአባቴ ቤት ብዙ መኖሪያዎች አሉ፣ እንደዚህ ባይሆን ኖሮ ለእናንተ ስፍራ ለማዘጋጀት እሄዳለሁ ባልኳችሁ ነበር። እዛ አባቴ ቤት ብዙ መኖሪያዎች አሉ። እኔ ብሄድና ለእናንተም ስፍራ ባዘጋጅላችሁ፣ እንደገና እመጣለሁ፣ ወደ ራሴም ወስዳችኋለሁ። እኔ ባለሁበት፣ እናንተ ደግሞ በዛ ትሆናላችሁ፣ እላችሁ ነበር የሚል ሀሳብን እየነገረ ያን ጊዜ ነው ወዴት እንደምሄድ እናንተ ታውቃላችሁ፣ መንገዱንም ታውቃላችሁ ብሎ ሲናገር ደቀ መዛሙርቱ በሙሉ ግራ የተጋቡ ይመስላል። ለዚህ ነው ቶማስ ጌታ ሆይ ወዴት እንደምትሄድ አናውቅም እኛስ መንገዱ እንዴት እናውቃለን? ብሎ እየጠየቀው እና ይህንን ትንሽ እንድንመለከተው ፈልጋለሁ። የመጀመሪያው ነጥቤ ልባችሁ አይታወክ የሚለው ከአጠቃላይ አውዱ ጋራ የተያያዘ ነው። እንደምታዩት ቁጥር አንድ ጌታ ኢየሱስ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሎ ሲናገራቸው ታያላችሁ። በጣም አስጨናቂ ኮንቴክስት ነው። አጠቃላይ ሁኔታውን ብትመለከቱ ጌታ ኢየሱስ ሶስት ዓመት ተኩል አብራቸው ቆይቷል። አንዳንዶች ተስፋቸው ጌታ ኢየሱስ ክርስቶስ በምድር ላይ ምድራዊ መንግስት መስርቶ አንዳንዱ በግራ አንዳንዱ በቀኝ አንዳንዱ ጠቅላይ ሚኒስቴር እሱ ንጉስ ከሆነ ወይም ደግሞ ፕሬዚዳንት ከሆነ አንዳንዱ የፋይናንስ ሚኒስቴር የትምህርት ሚኒስቴር የመሆን አይነት ሀሳብ ነበራቸው ምድራዊ ሀሳብ ነበራቸው ባለስልጣን እና ታላላቅ ሰዎች እንዲሆኑ ያስቡ ነበር ግን ነገሮች እነሱ በማይፈልጉበት መንገድ እየሄዱ ባለበት ጊዜ ልባቸው በጣም ታውኳል። መታወክ የሚለውን ነገር ጥቂት እንድታዩ ትፈልጋለሁ። መታወክ፣ መረበሽ፣ መቅበዝበዝ፣ አለመረጋጋት ወይም ደግሞ እረፍት ማጣት የሚሉትን ነገሮች ሁሉ የሚያጠቃለል ነገር ነው። አሁን የግሪኩንም፣ የአማርኛውንም የእንግሊዝኛውንም ቃላት ለመተንተን ብንሞክር አጠቃላይ መጨነቅን የልብ መጨነቅን የልብ መሸበርን የሚያሳይ ነገር ነው። ጌታ ኢየሱስ ክርስቶስ በዚህ አይነት ሁኔታ ውስጥ ላሉት ሰዎች አጽንዖት ያለበት ትእዛዝ ነው የሰጣቸው። አሁን ቁጥር አንድን ብትመለከቱ ልባችሁ ብሎ አይታወክ ነው ያለው። እና ይሄ ልባችሁ አይታወክ የሚለው ቃል በሰዋስው ትእዛዝ ነው፣ ኢምፐራቲቭ እንለዋለን በእንግሊዝኛ፣ እና በግሪክም እንደዚሁ አይነት እውነታ ነው ያለው እና በአማርኛም ልክ ትእዛዝ ነው ይሄ አይታወክ፣ አጽንዖት ያለው ትእዛዝ ነው የሚለውም በመጨነቅና በመታወክ ልባችሁና ህይወታችሁ አይቀጥል ነው የሚለው ጌታ ኢየሱስ ክርስቶስ ብዙ ሰዎች የሚያስጨንቃቸው ነገር ሲያጋጥማቸው በዛው ላይ በመጨነቅ መጽናትና መቆየት ይፈልጋሉ ጭንቀት እና መታወክ በጣም አስፈላጊ ነገር አይደለም ለአማኞች ደቀ መዛሙርቱ ያሉበትን ሁኔታ እኔ እረዳ እረዳለሁ በጣም አስፈሪ አስጨናቂ ነው ይሄ ጌታ ኢየሱስ ክርስቶስ ቢሄድ ወይም ደግሞ እንደተናገረው ቢሰቀልና ቢሞት ቢገደልና ቢሞት ምን እንሆናለን ስራችንን ትተናል ሙያችንን ትተናል። እሱን ነው እየተከተልን ያለነው ምን ልንሆን እንችላለን? የሚለው ነገር ሊያስታውክ፣ ሊያስጨንቅ፣ ሊረብሽ እንደሚችል ግልጽ ነው በእውነት እና አንዳንድ ነገሮችን እዚህ ስላይዴ ላይ ጠይቅ ያለው ደቀ መዛሙርቱ ለምን ታወኩ? ለምን ተጨነቁ? ይሄ ውጫዊ ነገር ሳይሆን ውስጣዊ መረበሽና ውስጣዊ አለመረጋጋትን የሚያሳይ ነገር ነው። አንዳንድ ሰዎች በውጭ እየሳቁ ውስጣቸው ያዝናል። አንዳንድ ሰዎች በውጭ ደህና መስለው ውስጣቸው ግን ተቦርቡሮ በሀዘን በቁዘማ ውስጥ ይመለሳሉ። ያው ውጫቸው ደህና መስሎ ቤታቸው ሀዘን እና ጭንቀት ይሆናል። ደቀ መዛሙርቱ እንዲህ አይነት ነገር ውስጥ ነበሩ። እዚህም መልሼ እንደገና ምለው ምዕራፍ 12 እስከ ምዕራፍ 13 እዚህ ስላይዱ ላይ እንደምታዩት ብዙ ነገሮችን እየሰሙ ነው ጌታ ኢየሱስ ሊሞት ከሞት ሊነሳ ሁኔታው በሙሉ አስጨናቂ ነው። ከዛ በፊት እራሴ ልሞት ነው ልሞት ነው አሁን ልገደል ነው እያለ ሲናገር የሰሙት ሰው ብዙ የለም። አንዳንድ ሰዎች እንደዚህ አይነት በጣም አስመራሪም አስቸጋሪም ነገር ቢያጋጥማቸው ልሞት ነው እሞታለሁ ብለው የሚናገሩ ሰዎች የሉም። የህይወት ተስፋ ይታያቸዋል። ጌታ ኢየሱስ አምላክ ነው። የሚሆነውን ነገር በሙሉ ያውቃል እና እነዚህን ነገሮች እየተናገረ ነው ደቀ መዛሙርቱ ተቸግረዋል። አዎ፣ ያውቃል። ነገሩ እየሆነና ሊሆን ያለውን ነገር ለመረዳትም ያቃታቸው ይመስላል። አንዳንድ ሰዎች በህይወታቸው ዙሪያ የሆነና እየሆነ ያለውን ነገር ሲያስቡ ይጨነቃሉ። ግራ ተጋብተዋል። ግልጽ ነው። ልባቸው ምን እንደሚያስብ ጌታ ኢየሱስ ክርስቶስ ብቻ ነው የሚያውቀው። አዎ፣ እኔ እንዳልኩት ልዩ ልዩ ጥያቄዎችን ጠይቀዋል። አሁንም እየጠየቁ ነው። ጌታ ኢየሱስ በአጽንኦት የተናገራቸው ለእኛም የሚናገረን ልባችሁ አይታወክ ነው። ባለንበት ዘመን ብዙ የሚያውኩ ነገሮች አሉ። ዜናው፣ ፖለቲካው፣ ጦርነቱ፣ እልቂቱ፣ የሰዎች ጭካኔ፣ የሰዎች ህሊና ማጣት፣ ጭንቀት፣ መጨነቅ፣ ራስን መጣል የሆነውና ያልሆነውን ነገር ማሰብ፣ እንዲህ ቢሆን ኖሮ፣ እንዲህ ባይሆን ኖሮ፣ እንዲህ ቢሆን ኖሮ እያሉ ሰዎች ማሰባቸው ልባቸው በመታወኩ ሰዎች፣ ደቀ መዛሙርቱም የሚያመጡት ምንም ነገር የለም። ጭንቀትን በተመለከተ እኔ ትምህርት ሰጥቼ አውቃለሁ፣ ኢትዮጵያም ውስጥ ሌላም ቦታ። ጭንቀት የሚባለው ነገር ከተራራ ላይ አንድ ድንጋይ እንኳን መፈንቀል የሚችል ኃይል የለውም ጭንቀት ጸጉራችንን ነጭ ወይም ጥቁር ማድረግ አይችልም። ጌታችን ኢየሱስ ክርስቶስ ማቴዎስ 6 ላይ በደንብ ተናግሯል። እናንተ በቁመታችሁ ላይ አንድ ስንዝር በመጨነቅ ሊጨምሩ አትችሉም። ቢሆን ኖሮ እኔ አንደኛ ሆን ነበር። ምክንያቱም እንደው ቁመቴ ትንሽ ጨመረ፣ ግን አይቻልም። ጸጉራችንን መቀየር አንችልም። በመታወክ የምታመጡት ውጤት የለም። በመታወክ የሚገኝ ፍሬ የለም። በመታወክ የሚገኝ በረከት የለም። በመታወክ የሚ የሚቃለል ችግርና ጥያቄ የለም። ስለዚህ ጌታ ኢየሱስ የሚለው መታወካቸው የሚያመጣው ለውጥ ስለሌለ አትታወኩ፣ ረጋበሉ ተረጋጉ የሚል መልእክት ነው ለደቀ መዛሙርቱ እየሰጠ ያለው። ይሄ ለእኔና ለእናንተም በዚህ ዘመን ብዙ አስጨናቂ እና የሚያውክ ነገር በሞላበት ዘመን አስፈላጊ ትእዛዝ መልእክትም ነው። እግዚአብሔር ይመስገን። የሚቀጥለው ነጥቤ ከዚህ የሚቀጥለው ጌታ ኢየሱስ አሁንም የተናገረውን ነገር ነው የምናገረው። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ነው ያላቸው። ልባችሁ አይታወክ አለና በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሎ ጌታ ኢየሱስ ተናገረ። ይህም እመኑ በእግዚአብሔር እመኑ የሚለውና በእኔም ደግሞ እመኑ የሚለው እመኑ የሚሉት ሁለቱ ቃላቶች አንድ አይነት ቃላቶች ናቸው። አሁንም ትእዛዞች ናቸው። ትእዛዝ ነው፣ በሰዋሰው ትእዛዝ ነው። ዝም ብሎ አስተያየት ወይም ደግሞ አመለካከት አይደለም። ልባችሁ አይታወክ ግን ምን ማድረግ አለባችሁ? በእኔ ማመን አለባችሁ፣ በእግዚአብሔር ማመን አለባችሁ የሚል ትእዛዝ ነው። በእግዚአብሔር ማመን ምንድን ነው? ይሄ ትእዛዙ ምንድን ነው የሚጠይቀው? በእግዚአብሔር ማመን በጣም አስፈላጊና አስደናቂ ነገር ነው። እራሱ ለሚያምኑ ሰዎች ትልቅ እድልና ትልቅም ክብር ነው። ግን በእግዚአብሔር ማመን የሚባለው ነገር እግዚአብሔር የተናገረውን የገባውን ቃል ኪዳን ለእኛ ያቀደውን እቅድ ለፍጥረትም ሁሉ እንደሚጸናና እንደማይለወጥ በዛ ላይ እምነት መጣል ማለት ነው። ጠዋትም እዚህ ፓስተር ዋይገል ስለ እምነት ጥቂት እየጠቃቀሰ ነበር። እምነት የሚለው ቃል እግዚአብሔር የተናገረውን ነገር ልክ ነው እውነት ነው ብሎ መቀበል ነው ብሎ ሲናገር ነበር። አዎ ጥሩ ነው፣ እውነት ነው። ግን እግዚአብሔር የተናገረው ነገር ትክክል ነው ብሎ እርግጠኝነትን በእግዚአብሔር ነገር ላይ ማስቀመጥ ማለት ነው። በእግዚአብሔር የሚያምኑ እግዚአብሔር ለጥያቄዎቻቸው ሁሉ መልስ ሰጪ እንደሆነ ያውቃሉ። በእግዚአብሔር የሚያምኑ እግዚአብሔር ጭንቀታቸውን ሁሉ እንደሚያይና መፍትሄ እንደሚሰጠው ያምናሉ። ይህንን ከውስጣቸው ይረዳሉ። ይሄ በእግዚአብሔር ማመን የሚባለው ነገር እነዚህ እነዚህ ነገሮች ያካተተ ነው። በእግዚአብሔር የሚያምኑ ሰዎች ሀሳባቸውን በእሱ ላይ ጥለው እንደ ቃሉ በመኖር እርሱን ሁልጊዜ ተስፋ ያደርጋሉ ማለት ነው። ልክ የብሉይ ኪዳን አማኞች እንደዚህ ነው የተገለጡት። አሁን ዕብራውያን 11 የምታነቡ ዕብራውያን 11 የብሉይ ኪዳን አማኞች የእምነት ገጽታዎች ከመጀመሪያ ጀምሮ እኔ እንደዚህ ብዬ ከፍየዋለሁ። ከዚህ ከጥፋት ውሃ በፊት የነበሩ አማኞች፣ ከጥፋት ውሃ በኋላ የነበሩ አማኞችን እዛ ጋር ማየት ትችላላችሁ። አቤል የነበረውን እምነት ሄኖክ የነበረውን እምነት እንደገና ከጥፋት ውሃ በኋላ አብርሃም የነበረውን እምነት እንደዛ እያለ ይዘረዝራል። ሙሴ የነበረውን እምነት እና እምነታቸው ይሄ የማይታየው እግዚአብሔር የተናገረው ነገር በሙሉ በሚታይ መንገድ የሚገለጥና እርግጠኛ ነው ብሎ በእግዚአብሔር ቃል ላይ እርግጠኝነትን ማስፈር ነበረ። ልክ እኛም እንደዚሁ አይነት እምነት ነው ሊኖረን የሚገባው። ባለፈውም ሳምንት እምነት የሚባለው ነገር ማየት የሚባለውን ነገር የተካ ነው ብዬ ስናገር ሰምታችሁኛል። እምነት ማየትን የተካ ነገር ነው። የምናየውን ነገር ቀጥታ እንነካዋለን፣ እንዳስሰዋለን። አዎ ይሄ የሚታይ ነው እንላለን። ግን እምነት የሚባለው ነገር ውስጣችን ሲኖር የማይታየውን እግዚአብሔርን እንደሚታይ አድርጎ እምነታችን እንድንቆጥረው ያደርጋል ማለት ነው። ስለዚህ አንድ ሰው በእግዚአብሔር ሲያምን እንደ ቃሉና በቃሉ መሰረት ይኖራል ማለት ነው። አሁን ጌታ ኢየሱስ ክርስቶስ በእግዚአብሔር እመኑ ብሎ ሲናገር፣ እንደ ቃሉ ኑሩ፣ በቃሉ መሰረት ተመላለሱ፣ ቃሉንና የተናገረውን ነገር እውነት ነው ብላችሁ ተቀበሉ፣ እርግጠኛ ነው ብላችሁ በልባችሁ ያዙት ማለቱ ነው። ግን በዚህ አላቆምም። ጌታ ኢየሱስ በእግዚአብሔር እመኑ አለና በእኔም ደግሞ እመኑ አለ። አሁን ደቀ መዛሙርቱን ትንሽ ሾክ ያደረገ ነገር ይመስላል። ይሄ ጌታ ኢየሱስ ክርስቶስ በእግዚአብሔር እመኑ ብሎ ልክ በእግዚአብሔር እመኑ ያለውን ነገር ኢዚ ኳልቱ በእኔም ማመን ነው የሚል ነው የሚመስለው። ነገሩ እንደዛ ነው። በእግዚአብሔር እመኑ፣ በማንም እመኑ፣ በእኔም እመኑ እና ይሄ ይሄንን በተመለከተ አንዳንድ ነገር ብነግራችሁ ጥሩ ነው። አንዳንድ መጽሐፍ ቅዱስ ተቺ የሆኑ ሰዎች ዝም ብለው እርግጠኝነትን የመጽሐፍ ቅዱስን የማንቃል እንደሆነ ባለማወቅ የሚተቹ ሰዎች፣ በተለይ ደግሞ የአንድ የሃይማኖት ቡድን ሰዎች ከክርስቲያኖች ጋር ሲከራከሩ ኢየሱስ ክርስቶስ መቼም መቼም እኔ አምላክ ነኝ ብሎ አልተናገረም መጽሐፍ ቅዱስ ውስጥ እና እናንተ ናችሁ በግድ አምላክ ያደረጋችሁት ይላሉ። ነገሩ ነው ወይ? ጌታ ኢየሱስን በግድ አምላክ አድርገ ነው ያለው። እኛ አላደረግነውም። ራሱ ነው አምላክ መሆኑን የተናገረባቸውን ክፍሎች ስላልገባቸው ነው። አምላክ መሆኑን ጌታ ኢየሱስ በልዩ ልዩ መንገድ ገልጧል። ሰው ያላደረገውም በማድረግ ግን፣ እዚህ ጋር በግልጥ በእግዚአብሔር እመኑ፣ ደግሞም በማን እመኑ? በእኔም እመኑ ብሎ ምን እያለ ነው? እግዚአብሔር አምላክ ነው፣ እኔም ደግሞ ምንድን ነኝ? አምላክ ነኝ እያለ ነው ጌታ ኢየሱስ። ስለዚህ እኛ የስላሴ አማኞች ይሄን ቃል ልክ ጌታ ኢየሱስ ክርስቶስ እኔ እግዚአብሔር ነኝ እያለ እንደሆነ ነው የምናምነው። እኔ እግዚአብሔር ነኝ። እግዚአብሔር ልክ እንደምታምኑት እኔንም ምን ማድረግ አለባችሁ? ማመን አለባችሁ። አብን እናምናለን፣ ጌታ ኢየሱስን እናምናለን፣ ጌታ መንፈስ ቅዱስን እናምናለን። እግዚአብሔር ይመስገን። ስለዚህ ይሄ አባባል ጌታ ኢየሱስ ራሱ እግዚአብሔር መሆኑን የሚናገር ነው። ራሱን እግዚአብሔር ማድረጉ ነው። በሱ ማመን ማለት በእግዚአብሔር ማመን ነው። በእግዚአብሔር ማመን ማለት በጌታ በኢየሱስ ክርስቶስ ማመን ነው። እግዚአብሔር ይመስገን። ጌታ ኢየሱስ ራሱ እግዚአብሔር ነውና ሰው ሆኖ በሰው መልክ በሰው ስጋ የተገለጠ እግዚአብሔር ነው። አንዳንድ ሰዎች የእኛን ሃይማኖት በተመለከተና አጠቃላይ ሃይማኖትን በተመለከተ ሲናገሩ ክርስትና እምነት እንደ ማንኛውም የመጽሐፍ ቅዱሱን ክርስትና ነው የምለው መጽሐፍ ቅዱሱ ክርስትና እንደ ማንኛውም ሃይማኖት እንደሆነ ያስባሉ። ይሄ የተሳሳተ አስተሳሰብ ነው። የእኛ እምነት እንደ ማንኛውም ሌላ እምነት የሆነ እምነት አይደለም። የእኛ እምነት በእግዚአብሔር በሕያውና በእውነተኛ እግዚአብሔር ላይ የተመሰረተ እምነት ነው። የተገለጠ እምነት ነው። አንደኛ ተሰሎንቄን ስንመለከት ባለፈው ጊዜ እግዚአብሔር ራሱን የጠራበትን አጠራር ሐዋርያው ቅዱስ ጳውሎስ እውነተኛና ሕያው አምላክ ነው እግዚአብሔር። እውነተኛ ትሩ ኤንድ ሊቪንግ ጎድ ነው። እውነተኛና የሚኖር እግዚአብሔር ነው። እንደዚህ አይነት አምላክ ሌሎች ሃይማኖቶች የላቸው። ሌሎች ሃይማኖቶች ውሸት ጣዖታት ነው ያሏቸው፣ እና የማይኖሩ ጣዖታት ነው ያላቸው። አማልክቶቻቸው በሰው እጅ የሚንቀሳቀሱ ናቸው። በሰው እጅ አገልግሎት የሚሰጣቸው ናቸው። የእኛ ግን በጣም የሚገርም ነው። ራሱ ነው እዚህ መጥቶ መካከላችን እየተመላለሰ የልባችንን ሀሳብ እያወቀ እውነትን እየነገረን አይምሯችንን እየገነባ ወደ አስደናቂ የሥነ ምግባር ለውጥ እያመጣ እሱን እንድንከተለው የሚያደርግ በመንፈሱ የሚሰራ ህያው አምላክ ነው። ስለዚህ ጌታ ኢየሱስ ክርስቶስ በእግዚአብሔር እመኑ በኔም ደግሞ እመኑ ብሎ ሲናገር፣ የማንኛውም ጭንቀት መታወክ፣ የማንኛውም ግራ መጋባት ትክክለኛና እውነተኛ መፍትሄ በእግዚአብሔርና በክርስቶስ ኢየሱስ ላይ ማመን ብቻ መሆኑን ነው። የልብ መታወክ፣ የልብ መጨነቅ እንዲሁም ግራ መጋባት መፍትሄው አንድና አንድ ነው፣ በእግዚአብሔር ማመን በጌታ በኢየሱስ ክርስቶስ ማመን ብቻ ነው። ለምንድ ነው ብላችሁ ትጠይቁኝ ይሆናል። ይህንን ነገር ስናገር እኔም እዚህ ስላይዴ ላይ ለምንድ ነው የሚል ጥያቄ አስቀምጫለሁ። ምክንያቱም በጌታ በኢየሱስ ክርስቶስ ስናምን እሱ በውስጣችን ሰላምን፣ መረጋጋትን፣ እረፍትን፣ እርካታን፣ ለጥያቄያችን መልስን፣ እንዲሁም ደግሞ በሕይወታችን ታላቅና አስደናቂ ለውጥን ያመጣልና ነው። በእግዚአብሔር ያመኑ በጌታ ያመኑ ከዚህ ዓለም ጭንቀት፣ ስጋት፣ ሁከት እና መታወክ ነፃ ይወጣሉ እና ይህንን ደግሞ ጌታ ኢየሱስ ክርስቶስ እስከ ወዲያኛው ዓለም ድረስ በማሻገር ሲናገራቸው ነው የምታዩት። እዚህ ዓለም በጌታ በኢየሱስ ክርስቶስ ያመኑና እውነተኛ በጌታ በኢየሱስ ክርስቶስ እምነታቸውን ያደረጉ ሰዎች እግዚአብሔር ባዘጋጀላቸው መኖሪያ ለዘላለም እስከ ዘላለም ያርፋሉ ማለት ነው። የአንዳንድ ሰዎች ጥያቄ የመኖሪያም ጥያቄ ነው። አዎ፣ ጌታ ኢየሱስ ክርስቶስ ቢሄድ ከዚህ ዓለም ምን እንሆናለን? አዎ፣ እኔ እሄዳለሁ ግን እዛ በሰማይ ለእናንተ ምን ተዘጋጅቶላችኋል? ቤት ተዘጋጅቶላችኋል፣ መኖሪያ ተዘጋጅቶላችኋል። እና የምሄደው ለማዘጋጀት አይደለም፣ ኦልሬዲ ተዘጋጅቶላችኋል። ስለዚህ መጥቼ እዛ ተዘጋጀ ቦታ እወስዳችኋለሁ እና መኖሪያ አላችሁ። እኔ ብሄድ የሚያስጨንቃችሁ ነገር ሊኖር አይገባም። የዘላለም ዋስትና፣ የዘላለም ሕይወት፣ የዘላለም እረፍት፣ የዘላለም መኖሪያ፣ የዘላለም መግቢያ አላችሁ የሚል ተስፋ ነው እየሰጣቸው ያለው ስለዚህ፣ የዚህ የልብ መታወክ ማርከሻ የሆነው መድኃኒት መድኃኒቱ ማርከሻው መድኃኒት በእግዚአብሔር ማመን በኢየሱስ ክርስቶስም ማመን ነው። ሶስተኛው ነጥቤ ጋር ስመጣ እዚ ጋ አሁን ጥያቄውን በቀጥታ ጌታ ኢየሱስ ክርስቶስ ወደ መመለስ ሲመጣ ቁጥር አምስት ላይ የተጠየቀውን ጥያቄ ጌታ ኢየሱስ ይህንን በእግዚአብሔር መኑ ያለውን ከተናገረ በኋላ ቁጥር አራት ላይ ወዴት እንደምሄድ እናንተ ታውቃላችሁ መንገዱንም ታውቃላችሁ ብለው ጠቁማችኋል። እኔ ሄዳለሁ፣ የምሄደው ግን እናንተ የምትኖሩበት ቦታ ነው። ስለዚህ እኔ ወደፊት የምትኖሩበት ቦታ ሄዳለሁ፣ ከዛ መጥቼ እንደገና እናንተን ወስዳችኋለሁ። ይህንን ደግሞ ታውቃላችሁ ብሎ ሲናገር ቶማስ ጌታ ሆይ ወዴት እንደምትሄድ አናውቅም፣ እኛስ መንገዱን እንዴት እናውቃለን ብሎ ተናገረው። የሚገርም ነው የቶማስ ጥያቄ። ጌታ ኢየሱስ መንገዱን ታውቃላችሁ፣ ወዴት እንደሚሄድ ታውቃላችሁ፣ እናንተ ታውቃላችሁ። እኔ የሚሄደው አባቴ ቤት ነው። እዛ ግን ሄጄ እዛው አልቀርም፣ እመጣለሁ፣ መልሼ ደግሞ እወስዳችኋለሁ ብሎ ሲናገር ቶማስ አልገባውም ማለት ነው። ግን ጥያቄው የብዙዎች ጥያቄ እንደሆነ አስባለሁ። ወዴት እንደምትሄድ አናውቅም እኛስ መንገዱ እንዴት እናውቃለን? ይህንን ነው የመልእክቴ ርዕስ ያደረኩት። ጌታ ኢየሱስ ክርስቶስ ይህንን ቶማስ ከተናገረ በኋላ ቁጥር ስድስት ላይ ነው በቀጥታ ከቁጥር አምስት መጥቶ፣ ኢየሱስም እኔ መንገዱ እኔ አሁንም እኔ አለበት እውነቱ ደግሞም እኔ ሕይወቱ ነኝ በእኔ በቀር ማንም ወደ አብ አይመጣም ብሎ ተናገረው። መንገዱን እንዴት እናውቃለን ወደ ሰማይ የሚወስደው መንገድ እዛ ቤት ተዘጋጅቶላችኋል አልከው ቦታ የሚወስደው መንገድ በሰማይ ብዙ መኖሪያ አለ ብለህ የተናገርከው ቦታ መሄጃውን መንገድ አንተም የምትሄድበትም ቦታ እንዴት እናውቀዋለን? እንዴት ለማወቅ እንችላለን? የሚልም ውስጡ አለበት እና ጌታ ኢየሱስ ክርስቶስ የተናገረው መልስ ሶስት ነገሮችን ያካተተ ነው እና እነዚህን ሶስት ነገሮች እኛ እዚህ ያለን አማኞች በትክክል ብንረዳና ብናውቅ እምነታችን የጸና በምንም ነገር የማንናወጥ የማንታወክ እና ሕይወታችን ራሱ እንደ እግዚአብሔር ቃል የተስተካከለ ሆኖ ይኖራል ይጸናል። እግዚአብሔርንም እንደ ቃሉ ልናገለግለው እንችላለን ብዬ በሙሉ ልቤ አምናለሁ። በሰማይ እዚህ ስላይዴ ላይ ያስቀመጥኩት እኛ ሁላችንም በተዝናና መንገድ የተስተናግደን የምንኖረበት ቦታ ተዘጋጅቷል። ራዕይ መጽሐፍ ላይ ያሉ አንዳንድ ትምህርቶችን ገና አላስተማርኩም፣ ግን ራዕይ ላይ የአዲስቷ ኢየሩሳሌም መኖሪያን፣ እርዝመቷን፣ ስፋቷን እና ከፍታዋን መጽሐፍ ቅዱስ ሲናገር በዛ እርዝመት ስፋት በዛ ስኩዌር ሜትር ውስጥ ሊኖሩ የሚችሉ ሰዎች ትልልቅ ማንሽን ተሰርቶ ሰፋፊ መንገዶች ተሰርተው ሊኖሩ የሚችሉ ሰዎች ብዛት ምን ያህል ሰዎች ይይዛል የሚባለውን ካልኩሌት ተደርጎ 15 ቢሊየን ሰዎች በላይ በተዝናና መንገድ ሊኖሩባት ይችላሉ። አዲሲቷ ኢየሩሳሌም ማለት በምድር ላይ 15 ቢሊየን የሚይዝ ከተማ የለም። አሁን 15 ቢሊየን ሰው ሊኖርበት በተዝናና መንገድ ልክ እንደዛ አይነት ቦታ ነው ተዘጋጅተው የሚጠብቀን። እዛ ንፍገት የሚባል ነገር የለም፣ ስስት የሚባል ነገር የለም፣ ወሰን መገፋፋት የሚባል ነገር የለም። እዛ ነፃነት ነው። ክብር ሁሉ ለእግዚአብሔር። እዛ ቦታ ነው ጌታ ኢየሱስ ክርስቶስ የሚወስደን። ግን ወደዛ የሚወስደው መንገድ እንዴት ነው የምናውቀው? እንዴት ነው የምናውቀው? ማን ነው መንገዱ ለሚለው ጥያቄ አሁን እዚህ ቶማስ ለጠየቀው ጥያቄ ጌታ ኢየሱስ ክርስቶስ የመለሰው ወደዛ የሚወስደው መንገድ እኔ ራሴ ነኝ ብሎ ነው። እኔ ነኝ መንገዱ፣ ወደዛ የማገባው መንገድ እኔ ነኝ። ላንብብላችሁ ቁጥር ስድስትን ጌታ ኢየሱስ መልሶ ኢየሱስም ለሱ እኔ መንገዱ ነኝ ብሎ ተናገረው፣ በእኔ በቀር ማንም ወደ አብ አይመጣም። ወደዛች ከተማ እግዚአብሔር ወደሚኖሩበት ከተማ ብዙ ሃይማኖቶች አሉ። ቅድምም ብያ አለው? ብዙ ሃይማኖቶች አሁን እኔ ኢትዮጵያም ውስጥ ከሰዎች ጋር አንዳንድ ሰዎች ጋር ተነጋግሬያለሁ፣ እንግሊዝም አገር ባለፈው ጊዜ እና ስለ ሃይማኖት ማውራት የሚፈልጉ ሰዎች አሉ። እኔ የምጠይቀው ጥያቄ ሃይማኖት፣ አንድ ሃይማኖት ምንም አይነት ስም ይኖረው ዋና ትኩረቱ ምንድን ነው? የመጀመሪያ ትኩረቱ ለእኔ መንግስተ ሰማይ ማስገባት ነው። የሃይማኖት ትኩረቱ ትልቁ ነጥቡ፣ ዋናው ዓላማው መንግስተ ሰማይ ማስገባት ነው። መንግስተ ሰማይ የሚያስገባ ሃይማኖት መሆኑን እርግጠኛ ካልሆንን እምነታችን ወይም ሃይማኖታችን ወዲያውኑ ጥያቄ መጠየቅ አለብን። ስለዚህ ሰዎችን ጠይቃቸው። ሪሊ አሁን እናንተ መንግስተ ሰማይ ትገባላችሁ ወይ በዚህ ሃይማኖታችሁ ውስጥ? አናቅም ነው የሚሉት ሰዎች። ማንኛውም ሃይማኖት የሚከተሉ ከመጽሐፍ ቅዱስ አማኝ ክርስቲያን ውጪ የሆኑ እኛ ብንጠየቅ መንግስተ ሰማይ ትገባላቸው ሆይ? አዎ አሁኑ እንደሞትኩ መንግስተ ሰማይ እገባለሁ ነው ምንለው። ይሄ የመንግስተ ሰማይ የመግባት እውነታ እርግጠኛ ነው ለኛ፣ ምክንያቱም መንገዱ ማን ስለሆነ፣ ጌታ ኢየሱስ ክርስቶስ ስለሆነ። እኔ መንገድ ነኝ፣ በእኔ በቀር ወደ አብ የሚመጣ ማንም የለም። ስለዚህ በጌታ በኢየሱስ ክርስቶስ መንገድነት እኛ ወደ መንግስተ ሰማይ ጉዞ ጀምረናል። መንግስተ ሰማይ ውስጥ ደግሞ ግራም ነፈሰ ቀኝ ሰዎች ወደዱም ጠሉ ጌታ ኢየሱስ ክርስቶስ ያስገባናል። እግዚአብሔር ይመስገን። እኔ መንገድ ነኝ። ስለዚህ በእግዚአብሔር ስታምኑና በኢየሱስ ክርስቶስ ስታምኑ ወደ መንግስተ ሰማይ የሚወስድ አንድ መንገድ ላይ ትሳፈራላችሁ ማለት ነው። በእግዚአብሔር ስናምንና በኢየሱስ ክርስቶስ ስናምን መንግስተ ሰማይ ወደሚያገባው መንገድ ውስጥ ተጓዦች ነን ማለት ነው። መንገዱን ልናውቅ እንዴት እንችላለን? አዎ ለዚህ ጥያቄ መንገዱን ነኝ እኔን እኔን አይታችሁኛል። መንገዱን ነኝ። እዚሁ ምዕራፍ ላይ ነው ጌታ ኢየሱስ ክርስቶስ ቁጥር 10 ላይ ሌላም ጥያቄ ተጠይቆ ነበር። ቁጥር ዘጠኝ ላይ ኢየሱስም ለእሱ እኔ ለረጅም ጊዜ ፊልጶስ ነው። እንደገና ቁጥር 8 ላይ ፊልጶስ ጌታ አብን አሳየንና አብን አሳይ እሱም ይበቃናል ብሎ ጠየቀው። ጌታ ኢየሱስ ክርስቶስ ለሱ መልሶ እኔ ለረጅም ጊዜ ከእናንተ ጋር ነበርኩ፣ ፊልጶስ አንተም ገና እኔን አላወከኝ? ምን እኔን ያየ እሱ አብን አይቷል። አንተስ እንዴት አብን አሳየን ትላለህ? ብሎ እኔ በአብ እንዳለሁ፣ አብን በእኔ እንዳለ አንተ አታምንምን? እኔ ለእናንተ የምናገራቸውን ቃላት ከራሴ አልናገራቸውም። ነገር ግን በእኔ የሚኖረው አብ ነው እሱም ስራዎቹን ይሰራል ብሎ መለሰለት። ይሄ መንገዱ ጌታ ኢየሱስ ነው። እሱ በአብ ነው፣ አብ በሱ ነው። ጌታ ኢየሱስን ያየ አብን አይቷል፣ አብን ያየ ጌታ ኢየሱስን አይቷል። ስለዚህ ጌታ ኢየሱስ ክርስቶስን ስናምን እና በእግዚአብሔር ስናምን በትክክለኛው የመንግስተ ሰማይ መንገድ ላይ ነው ያለ ነው እና መንገዱ እንዴት እናውቃለን? ኢየሱስ ክርስቶስን በማወቅ እናውቀዋለን ወገኖች ዛሬ እዚህ የተሰበሰባችሁና የምትሰሙኝ መንገዱ እንዴት እናውቃለን? አንዳንድ ጊዜ እኛ የምንከተለው እምነት ትክክል ነው ወይ የሚል ጥያቄ ሊመጣባችሁ ይችላል። ትክክል ነው። መንገዱ ጌታ ኢየሱስ ነው። እሱ ነው ራሱ የተናገረው እኔ መንገዱ ነኝ። ይህም ብቻ አይደለም ጌታ ኢየሱስ የተናገረው የሚቀጥለው ነጥቤ ላይ እሱ እውነቱም ነው። እውነት ነው እሱ፣ ጌታ ኢየሱስ ክርስቶስ እኔ መንገዱ ነኝ ካለ በኋላ እኔ ደግሞ እውነቱ ነኝ ብሎ ነው የተናገረው። እነዚህ ሶስቱ ነገሮች በዮሐንስ ወንጌል ምዕራፍ 14 ላይ ብዙ ጊዜ በብዙ ሰባኪዎች ተጠቅሰዋል። አዎ፣ እውነት ነው፣ በጣም አስፈላጊ ናቸው። ጌታ ኢየሱስ ክርስቶስ መንገድ ነው፣ እውነት ነው፣ ደግሞ ህይወት ነው። ግን ይሄንን ቃል ለመናገር የተነሳበት ጥያቄ የቶማስ ጥያቄ ነው። ጥያቄው ወዴት እንደምትሄድ አናውቅም፣ እኛ መንገዱ እኛስ መንገዱን እንዴት እናውቃለን የሚለው ጥያቄ ነው። ይህንን መልስ ያመጣው በእርግጥ በራሱ በመንፈስ ቅዱስ የተቀናጀና የታቀደ ጥያቄና መልስ ነው። እግዚአብሔር የፈቀደው ጥያቄና መልስ ነው። መንገዱን እንዴት እናውቃለን? እኛስ መንገዱን እንዴት እናውቃለን? ወዴት እንደምትሄድ እንዴት እናውቃለን? መንገዱ እኔ ነኝ ነው የመጀመሪያው መልስ። ደግሞ መንገዱ እኔ ለመሆኔ ይሄ መንገዱ እኔ ለመሆኔ የምናገረው ቃል ምንድን ነው? እውነት ነኝ። እውነት ነው። እኔ እውነት ነኝ ነው ጌታ ኢየሱስ ክርስቶስ ብሎ የተናገረው። እውነት የሚለው ቃል በምታዩበት ቦታ ሁሉ የእግዚአብሔር ቃል መግለጫ ነው፣ የእግዚአብሔርም መግለጫ ነው እውነት። ጌታ ኢየሱስ ክርስቶስ በዚህ በዮሐንስ 17 ለማስታወስ ቀላል ነው፣ ቁጥር 17 ላይ በጣም የሚገርም ነገርን ተናግሯል። የጌታ ኢየሱስ ክርስቶስ የመጨረሻው የሊቀ ካህንነት ጸሎቱ ነው፣ ምዕራፍ 17 ጌታ ኢየሱስ በጸሎቱ እንዲህ ብሏል። በእውነትህ ቀድሳቸው። በእሱ የሚያምኑትን ሰዎች ነው። ያንተ ቃል ምንድን ነው ብሏል? እውነት ነው ብሎ ተናግሯል። በእውነትህ ቀድሳቸው። ያ ልትቀድሳቸው የምትችልበት ያንተ መሳሪያ ምንህ ነው? ቃልህ ነው። ቃልህ ምንድን ነው? እውነት ነው። የጌታ ኢየሱስ ክርስቶስ ቃል መጽሐፍ ቅዱስ ላይ ያለው ቃል በሙሉ እውነት ነው። የእግዚአብሔር ቃል ጌታ ኢየሱስ እውነት ነው። እውነት በእሱ ውስጥ ነው። በትምህርት ውስጥ እውነት ነው ያለው። በመልእክት ውስጥ እውነት ነው ያለው። በዚህ በመጽሐፍ ቅዱስ መልእክት ውስጥ እውነት ነው ያለው። እንደዚህ ተብሎ ይታወቃል መጽሐፍ ቅዱስ ምን ተብሎ ይታወቃል መሰላችሁ? መጽሐፍ ቅዱስ ላይ ያለው ቃል በሙሉ ዘፍጥረት ጀምሮ እስከ ራእይ ድረስ ትሩቱ ላይፍ ነው ተብሎ ይታወቃል። ትሩቱ ላይፍ ማለት ለህይወት እውነት ነው። መጽሐፍ ቅዱስ ላይ የተደረጉ ነገሮች በውሸት ወይም በዲፕሎማቲካዊ መንገድ የተቀናበሩ አይደሉም። ያለው እውነት ነው የተመዘገበው። ከዚህ ከተመዘገበው እውነት ብዙ ነገሮችን ልንማርና ልናስተውል እንችላለን በተለይ ዮሐንስ ወንጌል ምዕራፍ 8 ላይ ዮሐንስ ዮሐንስ ወንጌል እያልኳችሁ ነው ዮሐንስ ወንጌል ላይ ያለሁት ዮሐንስ ወንጌል ምዕራፍ 8 ላይ ጌታችን ኢየሱስ ክርስቶስ ላመኑት አይሁድ አምነው አምነው ለነበሩት አይሁድ እዛው እሱ የሆነ ነገር ሲናገር ላመኑት አይሁድ ቁጥር 31 ላይ እንዲህ ብሏቸዋል ከዚያም ኢየሱስ በሱ ላመኑት አይሁድ እናንተ በቃሌ ብትኖሩ በእርግጥ የእኔ ደቀ መዛሙርት ናችሁ። እናንተም እውነቱን ታውቃላችሁ፣ እውነቱም ነፃ ያወጣችኋል አላቸው። ጌታ ኢየሱስ ክርስቶስ እኔ እውነት ነኝ ነው እያለ ያለው። መንገዱን ማወቂያው መንገድ ምንድን ነው? እውነት ነው። በውሸት መንገዱን ማወቅ አይቻልም። እውነት ነው መንገዱን ማወቂያው መንገድ። ስለዚህ ጌታ ኢየሱስ ክርስቶስ እኔ መንገድ ነኝ ብሎ እኔ ደግሞ መንገዱን የማወቂያውም ራሱ እውነቱ ነኝ የሚልን ነገር እየተናገረ ነው ግን እውነት ምን ይሰራል በሰው ህይወት ውስጥ እውነት በሰው ህይወት ውስጥ ስራ የሚሰራ ሀይል ነው ምንድን ነው የሚለው የእግዚአብሔር ቃል እውነቱ ምን ያወጣችኋል ነፃ ያወጣችኋል ውሸት ነፃነት ሰጥቶ አያውቅም ውሸት እረፍት ሰጥቶ አያውቅም ውሸት እርካታ ሰጥቶ አያውቅም እውነት እረፍት ይሰጣል ነፃነት ይሰጣል ውሸት ባርነት ውስጥ ያስቀምጣል። እውነት ነፃነት ያወጣል። እግዚአብሔር ይመስገን። ጌታ ኢየሱስን ማመንና በሱ ላይ ማረፍ እውነቱን እንድናውቅ ያደርጋል። ስለዚህ እውነቱ ነፃ ያወጣናል። እነዚህ እዚህ ዮሐንስ 8 ላይ የተጠቀሰው እውነት፣ ዮሐንስ 14 ቁጥር 6 ላይ የተጠቀሰው እውነት በዚህ በእንግሊዝኛ እዚህ ስላይዱ ላይ እንዳስቀመጥኩት ዘትሩዝ ነው የሚለው ይሄ ዘትሩዝ የሚለው ቃል ስለ አንድና ስለ ብቸኛ እውነት ነው የሚናገረው። እውነቱ አንድና ብቸኛ ነው፣ ያም የእግዚአብሔር ቃል ነው። እውነት ድብልቅ አይደለም። እውነት ግማሽ ሊሆን አይችልም። ብቸኛ፣ ትክክለኛ፣ ወጥ፣ አንድ ብቻ እውነት ነው ያለው ያም ጌታ ኢየሱስና እግዚአብሔር የሰራው ነገር ብቻ ነው። ከዚህ ውጭ የሆነው ነገር ውሸት ነው። ነፃነት አይሰጥም። ህይወት አይሰጥም። እረፍት አይሰጥም። እርካታ አይሰጥም። ስለዚህ እርካታ፣ ነፃነት፣ እረፍት ማግኘት የሚፈልጉ ሰዎች እውነት ጋር መምጣት አለባቸው። እውነቱ ጌታ ኢየሱስ ክርስቶስ ብቻ ነው። መንገዱን እንዴት እናውቃለን? በእውነቱ መሰረት እናውቀዋለን። እውነቱ ደግሞ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ሶስተኛው ነጥቤ እሱ ህይወት ነው። ጌታ ኢየሱስ ክርስቶስ ህይወት ነው። ዮሐንስ ወንጌል ገና ሲጀምር፣ ዮሐንስ ወንጌል ጌታ ኢየሱስ ክርስቶስ ማን እንደሆነ ስነ መለኮታዊ መግለጫ ነው እየተሰጠ ያለው። ሶስቱ ወንጌሎች ስለ ጌታ ኢየሱስ ክርስቶስ ታሪክ ባዮግራፊካል የሆነ ነገር ነው ያቀረቡት። ዮሐንስ ወንጌል ግን ቴዎሎጂካል የሆነ ስነ መለኮታዊ አቀራረብ ነው የያዘው። እና ጌታ ኢየሱስ ማን እንደሆነ ይናገራል። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ ብሎ ይወርድ ይወርድ እና ቁጥር አራት ላይ በሱ ህይወት ነበረች፣ ህይወትም የሰዎች ብርሃን ነበረች ብሎ ይናገራል። ጌታ ኢየሱስ ክርስቶስ ውስጥ ያለውን ነገር ነው የሚናገረው። እሱ አምላክ ነው። ጌታ ኢየሱስ ግን በእሱ ውስጥ ምን አለ ብላችሁ ብትሉ ይህ ፍጥረት በሙሉ የተፈጠረበት ህይወት አለ። ከጌታ ከኢየሱስ ክርስቶስ የመጣ ህይወት ነው እኛም ያለን። እንደገና ይህንን በደንብ ለማስረዳት ቆላሲያስ 1 16 እስከ 17 ላይ ያለውንም ጥቅስ እዚህ ጋ አስፍሬዋለሁ። ምን ይላል? በሱም በሰማይ ያሉት በምድርም ያሉት የሚታዩት የማይታዩት ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት፣ ነገሮች ሁሉ በሱና ለሱ ተፈጥረዋል። እሱም ከነገሮች ሁሉ በፊት ነው። ነገሮችም ሁሉ ተያይዘው የሚኖሩት በሱ ነው ብሎ ነገሮች ሁሉ ካለመኖር ወደ መኖር የመጡት በጌታ በኢየሱስ ክርስቶስ ነው። እሱ ህይወት ሰጪ፣ ህይወት ፈጣሪ፣ ህይወት አለምላሚ፣ የህይወት አትረፍራፊ፣ የነገስታት ንጉስ የህይወት ሁሉ ንጉስ ነው። ህይወት ሁሉ የመጣው ከጌታ ከኢየሱስ ነው። ዘፍጥረትን ብታነቡ እግዚአብሔር ሰማይና ምድርን ይሁኑ አለ። እንደገና ደግሞ እንስሳት ይሁኑ አለ። እጽዋት ይሁኑ አለ። ጨለማና ብርሃን ይሁኑ ሁሉ ነገር ይሁን ተብሎ የመጣው ከሱ ከህይወት ሁሉ ምንጭ ነው። እንደየወገኑ የህይወት ሁሉ ምንጭ እና ጽናት መሰረቱ ጌታችን ኢየሱስ ነው። አሁን እኔ እነዚህ ነገሮች ሳስብ ምን እንደማስብ ታውቃላችሁ? ታቃላችሁ እግዚአብሔርንና ጌታ ኢየሱስ ክርስቶስን ማመን ከምንም በላይ የበለጠ ትልቅ ነገር እንደሆነ ነው እየገባኝ እየገባኝ ያለሁ የሱ የእሱ ህይወት ለእኛ የተትረፈረፈ ነው። አሁን ያለኑ በሱ ምክንያት ነው። አዎ እዚህ ጋር ጌታ ኢየሱስ ክርስቶስ ይህንን እየተናገረ የደቀ መዛሙርቱን ሀሳብ አስቡ። ይሄ ሰውዬ ሊሄድ ነው። እንደ ሰው አስበው። ይሄ ሰውዬ ሊሄድ ነው፣ አሁን አብሮን አይቀጥልም፣ እና ምን እንደምንሆን አናውቅም እያሉ ባለበት ቦታ ኖ እኔ የህይወት ምንጭ ነኝ፣ እኔ ህይወት ነኝ፣ ህይወት ነኝ፣ ከእናንተ አልለይም፣ እናንተን ጠብቃለሁ፣ እንከባከባለሁ፣ አቆማችኋለሁ፣ አጸናችኋለሁ እያለ ነው። ለሁላችንም እንደዚህ አይነት መልስ ነው ጌታ ኢየሱስ ያለው ጌታ ይመስገን ቢሞትም እንኳን ጌታ ኢየሱስ ስጋው ከነፍሱ ቢለይ ሞት ሊይዘው ስለማይችል እንደገና ይመጣል ይሄ ዮሐንስ 14 ለብዙ ሰዎች መጽናኛ ነው ለብዙ አማኞች ቁጥር 16 እስከ 18 ላይ በጣም ለተረበሹት ለተረበሹትና ለተጨነቁት ደቀ መዛሙርት ምን ብሎ ነግሯቸዋል እኔም አብን እለምናለሁ እሱም ከእናንተ ጋር ለዘላለም እንዲኖር ሌላ አጽናኝ ይሰጣችኋል። መንፈስ ቅዱስ ይመጣል። የእውነት እሱ የእውነት መንፈስ ነው። እሱንም ዓለም ሊቀበለው አይችልም፣ ምክንያቱም እሱን አያየውም፣ እንዲያውም አያውቀውም። እናንተ ግን እሱን ታውቁታላችሁ፣ እሱ ከእናንተ ጋር ይኖራልና እና በእናንተም ውስጥ ይሆናል እና ብሎ ቁጥር 18 ላይ እኔ ወላጅ እንደሌላቸው አልተዋችሁም፣ እኔ ወደ እናንተ እመጣለሁ። እኔ ሕይወት ነኝ። ከእናንተ ብሄድም ወላጅ እንደሌላቸው አልተዋችሁም። መንፈስ ቅዱስ ይሰጣችኋል። እርግጥ ነው ግን መንፈስ ቅዱስም እንኳን ተሰጥቷችሁ ወላጅ እንደሌላቸው አልተዋችሁም። ወደ እናንተ መጥቼ አብሬያችሁ እኖራለሁ። ታያላችሁ፣ የእኛ ጌታ ሞት ሊያሸንፈው አልቻለም፣ አይችልምም። የእኛም የመጨረሻው ድላችን በሞት የሚሸነፍ አይደለም። ሞት ይወድቃል መውጊያው ሁሉ ይጠፋል። እኛ ለዘላለም ከጌታ ከኢየሱስ ጋር አብረን እንኖራለን። ክብር ሁሉ ለእግዚአብሔር ይሁን። ታዲያ ይህንን ሁሉ የምናስብ ከሆነ ምንድን ነው ማድረግ ያለብን እኔና እናንተ? የሚቀጥለው ገጽ ላይ አንዳንድ ነጥቦችን ተናግሬ ወደ መደምደሚያ እመጣለሁ። መንገዱን እንዴት እናውቃለን ለሚለው ጥያቄ የጥያቄው መልስ አስደናቂ እንደሆነ ለማሳየት ሞክሪያለሁ። ወደ መንግስተ ሰማይ መግቢያው መንገዱ ጌታ ኢየሱስ ነው። ወደ መንግሥተ ሰማይ የመግቢያው እርግጠኛነት እውነቱ እራሱ ጌታ ኢየሱስ ነው። ወደ መንግስተ ሰማይ ገብተን የምንኖረው ና እዚህም ያለነው ህይወት ህይወታችን እራሱ ጌታ ኢየሱስ ነው። መንገዱ እኔ ነኝ፣ እውነቱ እኔ ነኝ፣ ህይወቱ እኔ ነኝ ብሎ የተናገረው ጌታ ኢየሱስ ነው። ጌታ ኢየሱስን ማወቅ እነዚህም በጣም አስፈላጊና አስደናቂ ጥያቄዎችን ለመመለስ ወሳኝ ነው። መንገዱን እንዴት እናውቃለን? እኛስ እንዴት እናውቃለን? ኢየሱስ ክርስቶስን በማመን እናውቃለን። በኢየሱስ ክርስቶስ ላይ ተስፋ በመጣልና በመታመን እዛ መጨረሻው መንገዱ መጨረሻ ውስጥ እንገባለን። መንግስተ ሰማይ መግቢያ ብቸኛ መንገድ፣ ብቸኛ እውነት፣ ብቸኛ ህይወት ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ በዚህ በምድር ላይ በሚያጋጥሙን ብዙ ውጣ ውረዶች ውስጥ፣ ግራ መጋባቶች ውስጥ፣ የልብ መታወኮች ውስጥ ለሚኖሩን ጥያቄዎች መልስ የሚሆነው አንዱና አንዱ ጌታችን ኢየሱስ ክርስቶስን ማመንና በእግዚአብሔር ማመን ነው። የዛ ላይ ልባችንን የምንጥል ከሆነ መንገዱ ለእኛ ግልጽ ነው። እውነትም ለእኛ ግልጽ ነው ድብቅ የሚባል ነገር የለም በክርስትና ውስጥ እኛ የሚስትሪ ሃይማኖት ተከታዮች አይደለንም የሚስትሪ ሃይማኖት የሚባል ሃይማኖት አለ የሚስጥር ሃይማኖት እኛ የሚስትሪ ሃይማኖት ተከታዮች አይደለንም እኛ የግልጽ የሆነ ሃይማኖት ተከታዮች ነን እምነታችን በጌታ በኢየሱስ መንገድነት እውነትና ህይወትነት ላይ የተመሰረተ ነው ይሄንን አጥብቀን ከያዘን የክርስትና እምነት በጣም በጣም ትልቅ በረከትን ወደ ህይወታችን ወደ ልባችንና ወደ አይምሯችን ያመጣል። እግዚአብሔር ስለ ቅዱስ ቃሉ እየተመሰገነ ይሁን። የመጨረሻውን ዝማሬ ዘምረን እንጨርሳለን። ናንሲ ወደዚህ ትመጣና የምንዘምረው የመጨረሻው መዝሙር ቁጥር ሰባት ነው። ሰላም አለኝ በልቤ የሚለው ነው። ቁጥር ሰባት የድሮ መዝሙር ነው። እንወደዋለን ሰላም አለኝ ሰላም አለኝ ሰላም አለኝ በልቤ በልቤ ቅዱስ ቃሉን አንብቤ ደህንነት አግኝቻለሁ ስሞት ወደ ጌታ ሄዳለሁ። በኢየሱስ ደም በኢየሱስ ደም ታጠበልኝ ኃጢአቴ ኃጢአቴ ተለወጠ ሕይወቴ፣ በወንጌል እጸናለሁ፣ ስሞት ወደ ጌታ ሄዳለሁ። እረፍታለኝ እረፍታለኝ እረፍታለኝ በኢየሱስ በኢየሱስ፣ የማይጠፋ ደስታ የማይናወት ተስፋ በሕይወቴ በጣም ተስፋፋ። ተለወጥኩኝ ተለወጥኩኝ ተለወጥኩኝ፣ ኢየሱስ በኢየሱስ አዲስ ፍጥረቶኛለሁ መንፈሱን አግኝቻለሁ፣ ስሞት ወደ ጌታ ሄዳለሁ። ሐዘን የለም፣ ጭንቀት የለም፣ ፍርሃት ጠፍቷል ከልቤ ከልቤ። መንፈሱ ያጽናናኛል፣ በደስታ ሞልቶኛል ጌታ ዘወትር ይጠብቀኛል። ላመስግነው ላመስግነው ላመስግነው ጌታዬን ጌታዬን በመስቀል ተሰቃይቶ ከፈለልኝ ዕዳዬን። ክብር ክብር ለስሙ ይሁን። እንጸልይ። ቅዱስ እና ጻድቅ ዘላለማዊና እውነተኛ የሆንክ አምላካችን እግዚአብሔር አስደናቂ በሆነው ቸርነትህ እዚህ ቦታ ሰብስበህን ቅዱስ ቃልህንና ለአይምሯችን ጥያቄዎች መልስ የሚሆነውን አስደናቂ እውነት ስለገለጥክልን እናመሰግንሃለን። አዎ መንገዱን እኛስ እንዴት እናውቃለን ተብሎ ለተጠየቀው ጥያቄ አንተ መንገድ፣ አንተ እውነት፣ አንተ ህይወት መሆንህን በግልጽ በመግለጥ ለጠያቂዎች የልብ እረፍት መሆንህን ስላሳየህ ለእኛም ጥያቄዎች ሁሉ የልብ እረፍት ስለሆንክ መንገዳችን፣ ህይወታችንና እውነታችን አንተ ስለሆንክ እናመሰግናሃለን። አቤቱ በዚህ እውነት ልባችንን እንድታጸና ከእኛ ጋር የማትለይ ህይወት መሆንህን እያወቅን ሁል ጊዜ ከአንተ ጋር እንድንራመድ ጸጋ፣ ኃይል፣ የመንፈስ ቅዱስ እርዳታ በውስጣችን እንድታፈስልን እንማጸናሃለን። ስለ ነበረ መልካም ጊዜ ተመስገን። አቤቱ ቀሪውን ጊዜ እንድትረከብ አሳልፈን ስንሰጥህ መንገዳችንን ሁሉ በምንሄድበት ቦታ ሁሉ አንተ እንድትረከብ ከእኛ ጋር እንድትሆን በጌታ በኢየሱስ ስም ሳምንታችን እንድትባርክ እየተማጸንህ ነውና፣ አቤቱ ይህን ጸሎታችንን ስማለን። ክብር ሁሉ ላንተ ይሁን። በጌታችን በኢየሱስ ክርስቶስ ስም አሜን።